የኦሮሞ ነጻነት ግንባር ኦነግ በያዝነው ሳምንት መባቻ ላይ ባወጣው መግለጫ ከኢትዮጵያ መንግሥት ጋር የሚያካሄደውን ግጭት ለማስቆምና ዕርቅ ለማውረድ ወገንተኛ ያልሆነ ወይም ነጻ ሦስተኛ ወገን እንዲያደራድረው ጠይቋል። መንግሥት ከአመራሩ ጋር ያደረገውን ስምምነት አላከበረም፣ ጥቃት ከፍቶብኛል በማለት ደጋግሞ ሲከስ ይሰማል። ክሱን የሚያስተባብለው የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በበኩሉ ይልቅ ትጥቁን ቃል በገባው መሠረት አልፈታም ያለው ኦነግ ነው። ታጣቂዎቹም በኦሮሚያ ግድያ ላይ ተሰማርተዋል፣ ስርዓት አልበኝነት አንግሰዋል ይላል። ለመሆኑ የሁለቱ ወገኖች ስምምነት ጭብጥ ምንድን ነው? ውጊያውንስ ምን አመጣው? እንዴትስ እርቅ ይወርዳል? ትዝታ በላቸው የኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር ተወካዮችን አነጋግራለች። ቀጥሎ ይቀርባል። የውይይቱ ተካፋዮች ራሳቸውን አስተዋውቀው ዝግጅቱ ይጀምራል። ቶሌራ አደባ አባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነኝ። ታይድ እንዳ አባላለሁ። በኦዲፒ ማዕከላዊ ጽፈት ቤት የሕዝብ አስተያየት እና የሕዝብ ግንኙነት ዲፓርትመንት ዳይሬክተር ነኝ። እሺ፣ የኦሮሞ ዲሞክራሲያዊ ፓርቲ ማለት ነው። ሁለታችሁንም አመሰግናለሁ። ወደ ጥያቄ እገባለሁ። አቶ ቶሌራ ሰሞኑን ድርጅቶ ያወጣው መግለጫ የኦሮሞ ነጻነት ግንባር ከኦሮሞ ዲሞክራሲያዊ ፓርቲ ጋር ወይም መንግስት ጋር በሰላም ለመስራት ተስማምቶ ነበር። ይሁን እንጂ መንግስት በጸረ ዲሞክራሲ አቋሙና አካሄዱ ፈቀቅ ባለ ማለቱ መስዋዕትነት የከፈሉ ወገኖች ለውጡን ለማሳካትና ስርአቱንም ለማሻሻል ተሳታፊ ሊሆኑ አልቻሉም፣ ይላል መግለጫው። እና እስቲ መጀመሪያ ይህንን ያብራሩልኝ። ገና እንግዲህ ይህንን መግለጫ ያወጣነው በአሁኑ ጊዜ በተወደ ጨባጭ በሀገሪቱ ውስጥ ያለው ሁኔታ ምክንያት ነው። እንደሚታወቀው የኦሮሞ ግንባር በሰላማዊ መንገድ ለመታገል አመራሩ ወደ አገር ቤት ተመልሷል። በተወሰነ ደረጃ አንዳንድ ስራዎችን አብረን መስራት ብንችልም በየጊዜው በሚል

ስፋት እየተጣለበት ለመቀጠል ባለመቻላቸው ይህንም መግለጫ ለማውጣት ተገደናል። አመሰግናለሁ። እርስ ጋር ልቆይ መሰለኝ። እኛም ሪፖርት ስናረግ ነበር። ወደ ሀገር በሰላም ካለው መንግሥት ጋር ሰላማዊ በሆነ መንገድ ለመስራትና ለምርጫ ለመዘጋጀት እንደ ሌሎቹ ፓርቲዎች እንደገባችሁ፣ ነገር ግን ትጥቅ መፍታት ጉዳይ ላይ ነው ልዩነታችሁና። እስቲ በተጨባጭ ትጥቅን በመፍታትም ይሁን መንግስት አልፈጸመም የምትሉትን የተስማማችሁበትን ግልጽ አድርገው ይንገሩኝ አቶ ቶሌራ። በመሰረቱ የተስማማንባቸው ዋነኛ ሚሆች አንድ የኦሮሞ ነጻነት ግንባር በሰላማዊ መንገድ እንዲታገል በዛኛው መንገድ ለመታገል ዝግጁ መሆኑን እና እነሱም ይህንን ሀሳብ በመደገፋቸው። ሁለት በአጠቃላይ የኦሮሞ ነጻነት ግንባር አባላት በምን ሁኔታ ትግላቸውን ይቀጥላሉ፣ ይህንን ለውጥ ወደፊት ለማራመድ የበኩላቸውን አስተዋጽኦ ያበረክታሉ በሚለው አንጻር ተወያይተን በመንግስት መዋቅር ውስጥ የሚታቀፉበት ሁኔታ እንደሚመቻች ተስማምተን ነው የገባ ነው። በውይይቱ ወቅት በመጀመሪያ ግንኙነት ላይ የተስማማነው መሰረታዊ ጉዳዮች እነዚህ ሲሆኑ በየጊዜው ግን በሚከሰቱ አንዳንድ እንቅፋቶች ምክንያት ተግባራዊ ለማድረግ አልተቻለም ስምምነቱን። በዚህ ምክንያት እንግዲህ እንደታሰቡ ወደፊት ለመራመድ አልቻለም። ሁኔታዎች እየተባባሰ መጥቶ መወነ አይደል ና ገሌ የምናደረገ ገሌ የምናጠፋ በሚለው በማተኮሩ የስም ማጥፋት ዘመቻዎች በብዛት በመከፈቱ ይህ ከስምምነቱ መንፈስ ውጭ ስለሆነ በሰላማዊ መንገድ እንዳንታገዝ ልዩ ልዩ ደንቃራ እንትኖች ምክንያቶች እየተፈጠሩ የፖለቲካ ስራዎቻችንን በተግሞ በትክክሉ ስራ ላይ እንዳናውል በመደረጉ በእነዚህ ምክንያቶች እየተጓተተ መጥተው ወደ ባሰ ግጭት የማምራቱ ሁኔታ ስላሳሰበን ይህ ሁኔታ እንዲገታ እንዲቆም በማለት ነው እንግዲህ። እና በአጠቃላይ መሰረታዊ ስምምነታችን ግን የኦሮሞ ነጻነት ግንባር በሰላማዊ መንገድ ለመታገል ወደ ሀገር ቤት የሚገባ መሆኑን ሳሳቦች የትጥቅ ትግሉ የኦነግ ምርጫ ሳይሆን የግዴታ ምርጫ የነበረ በመሆኑ ይህ ሁኔታ የተመቻቸ እስከሆነ ድረስ ትጥቅ የማያስፈልጉ ሁኔታዎች እስካሉ ድረስ በፊት ከሚደረገው እንትግር አቆማለሁ ብሎ ነው የገባው። አቶ ቶሌራ አመሰግናለሁ። አሁን ከተናገሯቸው ውስጥ እንግዲህ ቀደም ብሎም ሲነገር የነበረው ኦነግም እንደ ማንኛቸውም ሌሎች ድርጅቶች እናንተ ብቻ አደላችሁም። ትጥቅ ፈታችሁ የገባችሁት ግንቦት ሰባት አለ፣ የኦጋዴን ነጻ አውጪ ግንባር አለ፣ ያልጠቀስኳቸውም ሊኖሩ ይችላሉ። ነገር ግን አሁን ቁልፍ በቁልፍ በመንግስት አካል ውስጥ እንደምትታቀፉ የሚል ቃል አንስተዋል መሰለኝ። እስቲ አቶ ታዬ ደንድአ የእርሶ መንግስት አረዳድ ምን ነበረ? አሁን አቶ ቶሌራ በስራ ላይ አልዋለም የሚሉትን አረዳዱ ምንድን ነው የእርሶ መንግስት? በእኛ በኩል ስምምነቱ ሁለት ነገሮችን ያቀፈ ነው። አንደኛው ድርጅቱ እንደ ማንኛውም ሌሎች ድርጅት በሰላማዊ መንገድ በህጋዊ መንገድ አገር ቤት ገብቶ ሰላማዊ ትግሉን እንዲቀላቀል ነው። ሁለተኛው ደግሞ አሉኝ የሚላቸው የሰራዊት አባላት ሰልጥነው ስልጠና ተሰጥቷቸው አቅሙና ፍላጎቱ ያላቸው መስፈርቱን ያሟሉ ከክልሉ የጸጥታ መዋቅር እንዲታቀፉ ከዛ ዛያ ፍላጎትም የተለያየ ምክንያትም የማይመጥን አቋም ያላቸው ደግሞ መንግስት የአቅሙ እንዲጎማ አድርጎላቸው የራሳቸውን ህይወት የሚመሩበትን ሁኔታ ማመቻቸት ነው የነበረው ስምምነት። የገቡ አንድ ሺ ሶስት መቶ የሰራዊት አባላት ነበሩ። ከነዛ ውስጥ ሰባት መቶ ያክሉ በክልል ፖሊስ እንዲታቀፉ ተደርጓል። ከዛ የቀሩት ሌላ የተለየ ስልጠና ተሰጥቷቸው መንግስት ድጎማማ አድርገው በየአካባቢያቸው እንዲሰማሩ ተደርጓል። እና ስምምነቱ የነበረው ከዚህ የተለየ ነገር የለም። የተለየ ስምምነት ለማስመሰል የሚሞከርበት ሁኔታም ነበረ፣ ግን በቀጥታ ሁሉም ኢትዮጵያዊ ማወቅ የሚገባው ስምምነቱ የተለየ ነገር አይደለም። የመጡት በሰላማዊ መንገድ ለመታገል ነው፣ ለውጡን ለመደገፍ ነው። የሰራዊታቸው ደግሞ የትጥቅ ፈተው ገብተው ተሐድሶ ወስደው ወደ ክልል የጸጥታ ኃይል የሚቀላቀለው ተቀላቅሎ ሌላውም ደግሞ በመንግስት ድጋፍ ህይወቱን የሚመራበት መንገድ እንደሚታችለት ለትሱሚመቶ የተገገረ ይህም ማለት ነው። የኦነግ ቃል አቀባይ አቶ ሌራ አደባ አቶ ታዬ አሁን ለሰጡኝ መልስ ምን ይላሉ? የተለየ ነገር አለስ ይላል። የተለየ ስለውም ግን መረዳት ያለብን ምንድን ነው የኦነግ ሰራዊት ትጥቅ ይፈታል የሚል ስምምነት የለም። የኦሮሞ ነጻነት ሰራዊት መንግስት መዋቅር ውስጥ ይታቀፋል ብቃት ያላቸው በፖሊሱም በኃይል ይሁን በልዩ ኃይል ውስጥ ይሁን፣ በሀገር ሰራዊት ውስጥ ይሁን ተሳትፏቸውን ይቀጥላሉ የሚለው ያ እስከሆነ ድረስ እንግዲህ ሰራዊቱ የበለጠም ሰልጥሎ የበለጠም ከልዩ ልዩ የጦር መሳሪያ ጋር ተዋውቆ የበለጠ ታጥቆ ሊወጣ የሚችልበት ሁኔታ ነው ያለው። እና አሁን አጨቃጫቂ የሆነው ሁኔታውን በጥልቀት ያልተረዱ ሰዎች ትጥቅ መፍታት የሚለውን ብቻ ከውስጥ መዘው መፍታት አለበት የሚል ነው። ይህም መፍታት ደግሞ ሌላ አይነት ትርጉም የሚሰጥ በመሆኑ ነው እንጂ መንፈሱ የኦሮሞ ነጻነት ሰራዊት በመንግስት መዋቅር ውስጥ የሚታቀፈው ይታቀፋል። ያ ደግሞ ይታጠቃል ማለት ነው ለዛኛው ደግሞ ብቃት የሌላቸው ወይም ደግሞ በልዩ ልዩ ምክንያት ራሳቸው ምርጫ ያላቸው ደግሞ በመንግስት ድጎማ ወደ ፈለጉበት ሊሰማሩ ይችላሉ የሚል ነው እና አጠቃላይ መንፈሱ ይሄው ነው። አቶ ቶሌራ አቶ ታዬ የገለጹልን አንድ ሺ ሶስት መቶ ገቡ ሰባት መቶ የሚሆኑት ስልጠና ወስደው ወደ ኦሮሚያ ፖሊስ ተጠቃለሉ። የተቀሩት ደግሞ ድጎማ ተሰጥቷቸው ወደ ማህበረሰብ ተመለሱ። የእኔ ጥያቄ በአገር ዙሪያ የኦሮሞ ነጻነት ግንባር ተዋጊዎች የመንግስት ኃይሎችን ገጥመዋል ይባላል። ይሄ እንግዲህ ከአንድ ሺ ሶስት መቶ በላይ ሌላ መኖር አለበት ማለት ነው። ይሄንን ያብራሩልኛል አቶ ቶሌራ። ከዛ ውጪ ደግሞ አሁን እርስዎ የነገሩኝና አቶ ታየም የነገሩኝ አንድ አይነት ስለሆነ የኦሮሞ ነጻነት ግንባር የሰጣቸውን ብረት ይዘው ይቆዩ ነው ወይስ፣ በመንግስት የስልጠና ይዘት በመንግስት የወታደር መሪ ስር ታዛዦች ይሆናሉ ነው ወይስ፣ የኦሮሞ ነጻነት ግንባር ተዋጊዎች እንደሆኑ በኦሮሚያ ይንቀሳቀሳሉ ነው የእናንተ አረዳድ? የመጀመሪያ ጥያቄ ልበለስልሽና አንድ ሺ ሶስት መቶ ሰራዊት የሚባለው ከኤርትራ የገባው ሰራዊት ነው። የኤርትራ ሰራዊት ከመግባቱ በፊት በደቡብም በመስራቅም ደቡብ ምስራቅም በምዕራቡም በኩል የኦሮሞ ነጻነት ሰራዊት አለ። እዚህ ጋር ላቆሙትና ስለ እነዚህ ታጣቂዎች እናንተን ለማነጋገር ወደ አስመራ የመጡት አቶ ለማ መገርሳና ዶክተር ወርቅነህ ገበየው ያቁ ነበር። ሌላ ቦታ በአገር ዙሪያ ታጥቀው የሚንቀሳቀሱ ሰራዊት እናንተ እንዳላችሁ ያውቁ ነበር። ግልጽ ነው። የታወቀ ጉዳይ ነው። ምንም አዲስ ነገር አይደለም። ለረዥም አመታት የነበረ ሰራዊት ነው። በደቡቡም በምዕራቡም እንደነበረ የታወቀ ጉዳይ ነው። የኤርትራ ሰራዊት ወይም ደግሞ ኦሮሚያ ውስጥ ያለው ሰራዊት ተብሎ በዝርዝር የተገባበት ነገር የለም። በመጀመሪያ ደረጃ አመቺ የሆነው አንድ ቦታ ያለው የኤርትራ ያለው ሰራዊት ስለሆነ ያንን ለማስገባት ችለናል ማለት ነው። ወደ ማሰልጠኛ ካምፕ ከአስመራ ውጭ የነበረውን በሀገር በተለያዩ ቦታ አለ የምትሉትን ሰራዊት ቁጥር ያውቃሉ? አቶ ቶሌራ አላውቆም እሱ ቁጥሩን ብዬ ለመናገር አልችልም። አቶ ታዬ፣ ምን ስምምነት ተደረሰ? ስለ እነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች፣ ከኤርትራ እንደመጡ በአስራ አምስት ቀን ጊዜ ውስጥ በየቦታው የነበረው ሰራዊት ከኤርትራ ከመጣው ጋር ተቀላቅሎ ካምፕ ገብተው ያው ስልጠና ወስደው ወደ መንግስት የሚቀላቀለው ተቀላቅሎ ሌላው ወደ ህብረተሰቡ እንዲመለስ ነው የነበረው ስምምነት እና በተለያየ ጊዜ እንግዲህ ዴድላይኖቹ ሶስት አራት ጊዜ ነው የተቀየረው በእነሱ። አቶ ታዬ ይቅርታ እዚህ ላይ ላቋረጦት ወደ እንደው ለአድማጭ ግልጽ እንዲሆን ነው። እነኚህን ከኤርትራ ከመጡት ውጭ በየቦታው ኦሮሚያ ውስጥ አሉ የተባሉትን የኦነግ ሰራዊት ሰብስቦ የማምጣት ኃላፊነት ማነው የወሰደው? ኦነግ ነው እናንተ? በዋናነት በራሳቸው ነው ያንን ለማድረግ ያሰቡት። ስምምነቱን በዛ ደረጃ ነው የራሳቸው አመራር ስላላቸው አመራሩ ሲለመጣ በዛው በኩል እንዲመጣ ነው። ያ ሳይሆን ሲቀር እንደገና የጋራ ኮሚቴ አቋቁመን ያም ጥረት ሲያደርግ ቆይቶ ውጤት ሳያመጣ የመጨረሻ ዴድላይኑ ባለፈው ታህሳስ አምስት ነው የነበረው እና አልቻልኩም ብሎ መግለጫ የሰጠው ኦነግ ልሰበስባቸው አልቻልኩም ብሎ መግለጫ ሰጠ። የጋራ ኮሚቴ ነበረ። የጋራ ኮሚቴ በእኛ በኩል የነበረ ነበረ፣ በነሱም በኩል የነበረ ነበረ። አንፈታም ብሏል። ቀስ ብለን እየያዝን ነው ምናምን ሲባል ነው የነበረው በነሱ በኩል ማለት ነው። ጊዜ እንዲራዘም ተደርገዋል። አንድ አምስት ቀን አስራ አምስት ቀን አስር ቀን እንደዚህ እያለ ለረጅም ጊዜ ነው የቆየው እና እንዲያውም ያ ሰራዊት ወለጋ አካባቢ የሰፈረው አልታዘዝም ብሏል፣ ትጥቅ አልፈታ ብሏል ተብሎ በዚህ በኩል በአመራሩ ተገልጾ ሽማግሌዎች እዛ የሰራዊት አመራር ድረስ የሄዱበት ሁኔታ ነበረ። ችግሩ እዛ ጋ ነው እንጂ በእኛ በኩል ሁሉንም ነገር አሟልተን ነው ስንጠባበቅ የነበረው። አቶ ቶሌራ አደባ እንግዲህ የተባሉት ሽማግሌዎች ይመስለኛል በታህሳስ ወር አጋማሽ ከሁለታችሁም በኩል የተወከሉ ሰዎች ናቸው። አንደኛ ነገር የኦነግ ሰራዊት በድርጅቱ ትእዛዝ ወደ ታስብበት ቦታ እንዳሄድ ያደረጉት በየጊዜ የሚለዋወጡ በየአካባቢው የሚወሰዱ እርምጃዎች እና ካምፕ በገባው ሰራዊት ላይ የነበረው ጫና ወይንም ደግሞ የአያያዝ ጉድለቶች ነበሩ። እነዚያ ሲሰሙ ነበር እና በምዕራብ በኩል ያለው ሰራዊት ይሄ መንግስት የገባውን ቃል እየጠበቀ አይደለም፣ የተስ በተስማማው መሰረት አንዳንድ ሁኔታዎችን እያሟላ አይደለም። በዚህ አይነት ሁኔታ እንዴት እንገባለን? እምነት የለንም የሚል ጥያቄ ሲያነሱ ነበር። ይህ ትክክል ምክንያቱም ቃል በገቡልን መሰረት በነጻነት የመንቀሳቀስና ቢሮዎቻችንን የመክፈት ሁኔታዎች እየተሰናከሉ መምጣታቸው ይታይ ነበር። ከዛም አልፎ ደግሞ በየጊዜው የኦነግ ሰራዊትን እንፈልጋለን እናስሳለን በሚል የሚወሰዱ እርምጃዎች ነበሩ። በአንድ በኩል ከላይ ስምምነት ላይ ደርሰናል በሰላማዊ መንገድ እንታገላለን እየተባለ ለምንድን ነው የሚዘመትብን? ለምንድን ነው እኛም በሀይል ትጥቅ ለማስፈታት የሚሰማራው ታጥቀ ኃይል የሚል ጥያቄ ስላደርሶ ነው። አሁን አልታገዝም ምን አሉ የተባለ እንጂ ከኦነግ አመራር ውጭ ሆኖ ለብቻው ምንም ትዕዛዝ አልቀበልም ያለ ሰራዊት አይደለም ለማለት ነው። ለመካሰስ አይደለም አሁን ያለፈው በየትኛውም ወገን ይሁን በየትኛውም ወገን በሚከስቱ ሁኔታዎች የታሰበው እርምጃ ሳይሳካ ቀርቷል፣ ነው እንጂ የኦነግ ሰራዊት በስምምነቱ መሰረት በሚፈለግበት ቦታ ተገኝቶ የሚፈለገውን ትምህርት ወስዶ በመንግስት መዋቅር ውስጥ ሁሉን ለመቀጠል ፍላጎት የለውም የሚል አይደለም። መጨረሻ ደረጃ ሁኔታዎች ሲባባሱ እስኪ የሀገር ሽማግሌዎች ሂደው ህዝቡንም ያናግሩ ሰራዊቱንም ያናግሩ ተባለ። ሽማግሌዎች ሄዱ፣ ሰራዊቱንም አነጋገሩ። ሰራዊቱም በኦነግ አመራር ስር መሆኑን የእኛ አለቆዎች አዛዦቻችን እናንተ ጋር ይሏችሁ እኛ ጋር መምጣት አያስፈልግም፣ እነሱ የሚያስተላልፉትን ትእዛዝ እንቀበላለን ብሎ መልስ ሰጣቸው። ከዛ በኋላ ሁለቱን ድርጅት አመራሮች የኦሮሚያን ፕሬዚዳንት ክቡር አቶ ለማ መገርሳና የኦነግ ሊቀመንበር አቶ ዳውድ ኢብሳ ባሉበት የደረሱበትን ድምዳሜያቸውን ለሁለቱም አቀረቡ። በዚህ በዚህ አይነት ተግባራዊ እንዲሁም ብለው አስማምቶ ተለያዩ። ይህንን ተግባራዊ ለማድረግ ስንንቀሳቀስ በደቡብ በኩል ከሁለታችንም ቁጥጥር ውጭ በሆነ መንገድ የሶማሌ ልዩ ኃይል በአልሸባብና በሌሎች ኃይሎች ተደግፎ በሞያሌ ላይ ጦርነት ከፈተ። በዛ ምክንያት ተሰናከለ። በምዕራብ በኩል ያለውም ሳይታሰብ አላስፈላጊ የሆኑ ግዙፍ ሀይል ከሰሜን የመጣ የምዕራቡን ኦሮሚያ ክልል ሰፈረ። በየቦታው እርምጃዎችን መውሰድ ጀመረ። በዚህ ምክንያት ነው እንጂ የተሰናከለው የኦሮሞ ነጻነት ግንባር ከስምምነቱ ውጭ ለመሆን የሚወስዳቸው እርምጃዎች አይደሉም ማለት ነው። አቶ ቶሌራ ጥያቄ እርስዎ ጋር ያቆየኛል። በተለያዩ አጋጣሚዎች ትጥቅ ሳትፈቱ እንደ ቀራችሁ ነው የገለጻችሁልኝ። በሶማሌ በኩል ልዩ ኃይል ይወጋን ጀመር፣ በሌላም በኩል እንደዚሁ መንግስት እርምጃ መውሰድ ጀመረ ነው ያሉት። አው ከሁለቱም ወገን ዚ ኮሚቴዎች ወደ ቦታው ለመንቀሳቀስ ሀምስ ሁኔታ ሳይፈጠር ቀረ ነው። በደቡቡ በኩል ጦርነቱ ወደዛ ወደ ሰራዊቱ እንዳይሄዱ አደረገ፣ በዛ ምክንያት ተቋረጠ። በምዕራቡ በኩል ደግሞ የኢትዮጵያ መንግስት የወሰደ እርምጃ ብዛት ያለው ሰራዊት በየቦታው አስፍሮ ስጋት ውስጥ ሰጥተት እና በዛ ምክንያት ነው እንጂ ሰራዊቱ ወደ የሚፈለግበት ቦታ እንዲተላለፍ ላለማድረግ የተወሰደ እርምጃ አንድም የለም። ነ አቶ ታዬ እዚህ ላይ የእርሶ መልስ ምንድን ነው? አንደኛ ይሄ ካምፕ የገባው ሰራዊት አያያዙ ላይ ችግር አለ። በዛ ምክንያት ነው። በአንድ በኩል ጥርጣሬ የገባን፣ በሌላ በኩል በሞያሌም አካባቢ በሱማሌ ልዩ ኃይል ጦርነት ስለተከፈተ እሱም ችግር ፈጥሯል የሚባለው እነዚህ ሁሉ ነገር እንደ ሰበብ እንደ ምክንያት ለማለት ካልሆነ በስተቀር ምክንያት ሊሆኑም አይችሉም። ምክንያትም አልነበሩም። ትልቁ ችግር በሰላማዊ ትግል ማመን ወይም አለማመን ነው። በዛ አካባቢ ከላይ እስከታች ያለው የድርጅቱ መዋቅር እየተናበበም አይመስልም። ግልጽ ነው አሳያ እዚህ ጋር ካለው አመራር ጋር ተነጋግረን አመራሩ፣ ህብረተሰቡም፣ ሰራዊቱ ትጥቅ እንዳይፈታ ይፈልጋል። ሰራዊቱም አልታዘዝ ብሏል የሚል መንፈስ በመታየቱ ሽማግሌዎቹ ወደዛ የተንቀሳቀሱበት ሜራ እዚህ ጋር ያሉት አመራር የሚሰጡት አቅጣጫ ባለ መቀበላቸው ነው። እዛ ሄደው ለምን እናንተ እንደዚህ ይዛችኋል፣ ወይ ተብሎ እነሱን አነጋግሩ ተብሎ ስለተላኩ ነው። ትልቁ ችግር እኛ በኩል ችግር ነው ብለን የምናየው በሰላማዊ ትግል ማመን አለማመን ነው። ድርጅቱ ልክ እንደገባ ወደዚህ እርምጃዎች ወሰዱብን የሚል ነገር አለ። ምንድን ነው እዛ ጋር እንደገባ ከአንቱ ወደ መክፈት ስልጠና፣ ተጨማሪ ወታደሮችን ማሰልጠን መግዛት መንግስታዊ መዋቅሮችን ማፍረስ፣ ሚሊሻዎች ላይ ትጥቅ ማስፈታት፣ ፖሊሶች ላይ እርምጃ መውሰድ፣ መግደል፣ መንገድ መዝጋት፣ የተለያዩ ችግሮች በመፍጠር አጠቃላይ እንቅስቃሴውን ወደ ማስፋት ነው የሄዱ። ልክ እንደገባ ማለት ነው። የነበሩት ወታደሮች ትንሽ ነበሩ፣ ግን የበለጠ በቃ አስራ አንድ ካምፕ ነው የተከፈተው። የት የት ነው ይሄ የት ሆነ ይሄ የት የት ቦታ ይሄ? አንደኛ በወለጋ አራት ዞኖች አሉ ሉባቦርም በተወሰነ ክፍል አለ። ደቡብም ምዕራብ ጉጂ ወደ ባሌም የተለያዩ ቦታዎች ላይ አስራ አንድ ካንት ነው የተከፈተው። ምንድን ነው? በአንድ በኩል ይሄ ጊዜ ይሰጠን እያሉ ጊዜ በተሰጠ ቁጥር ደግሞ የበለጠ መዋቅራቸውን እያሰፉ በሶስት ወር ጊዜ ውስጥ እንጥላለን መንግስት ይደክመዋል የሚል ሁሉ መንፈስ ነበራቸው። ያንን ይዘው ነው ሲንቀሳቀሱ የነበሩት እንጂ አሁን በሚባለው ደረጃ ስጥቅን አማራጭ ያላደረግንም የሚለው ነገር አይሰራም። ችግሩንም እሚስት አካልን በዚህ ደረጃ ኃላፊነትን ወስደን ችግሩ የት እንዳለ ህብረተሰቡ ማውቀው ሁሉም ለመፍትሄው መረባረብ አለበት እንጂ ልክ ዛሬም እንደ ትላንቱ ለራሳቸው ያጠፉትን ወደ መንግስት በማምጣት መንግስት ጦርነት አውጆብናል፣ መንግስት ፕሮፓጋንዳ እንደዚህ አድርጎብናል፣ እንዳንንቀሳቀስ ይገዳ ጥሎብናል የሚለው ነገር ይሄ ሁሉ ማንኛውም የህብረተሰብ ክፍል እንደሚያውቀው በእኛ በኩል የእኛ አመራር እየተገደለ ፖሊስ እየተገደለ ሁሉ ጊዲያውን ራሱ ሪፖርት አላደረግሽም። ሂደቱ እንዳይደናቀፍ ብለን ከአራት ወር በላይ ነው የታገሰ መሄድ ከሚገባን ርቀት በላይ ሄደን ህብረተሰቡ ለምንድን ነው ሰላማችን ደፍርሷል፣ ተጎድተናል ሁሉ ሲል በዛ በኩል ነው እንግዲህ ችግሩ። አመሰግናለሁ አቶ ታዬ፣ የኢትዮጵያ መንግስት ቃል አቀባይ። አቶ ቶሌራ፣ ትልቅ ክስ ነው። በሰላም በተባለው ነገሩ ላይ የራሴን አስተያየት ልስጥ። እሺ ይቀጥሉ። አንደኛ የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ሲገባ ሰራዊት ይኖረኛል የሚል አቋም ትቶ ነው ማለት ነው፣ ወይም መገኖ ይኖርብናል የሚቀርቡብን ክሶች ለምሳሌ አብዱን በወስድ የመንግስትን መዋቅር አፈራረሱብን የሚል ነው። እንደሚታወቀው ኦነግ ከመግባቱ በፊት በምስራቅ በደቡብ ምስራቅ እና በደቡብ በኩል ሰፊ ጦርነት ተከፍቶ ሲካሄድ ነበር በኦሮሞ ህዝብ ላይ በሚሊዮን የሚቆጠር ህዝብ ላይ በጦርነቱ ምክንያት ሲያሳደረባቸው የመንግስት ሰራተኞች በሙሉ አስተማሪዎች የጤና ባለሙያዎች በልዩ ልዩ መዋቅር ውስጥ የታቀፉ ሰራተኞች በሙሉ ለቀው ወጥተዋል። በተጨማሪ ለሶስት አራት አመት ሲካሄድ በነበረው የህዝብ አመት አሞ የነበረባቸው ሰዎች ሰግተው አካባቢውን ለቀው ወጥተዋል። ከዛ በኋላ የተተካም ሰው የለም። በዛ ምክንያት ነው እንጂ ኦነግ ገብቶ ያፈራረሰው ምንም ነገር የለም። አንድ ይሄ ነው ግልጽ መሆን ያለበት መታወቅ ያለበት። እንዲያውም ኦነግ ከገባ በኋላ መንግስት ሰራተኞች ጋር በመተባበር ከአካባቢ ውስጥ በመተባበር ሁኔታዎች ቦታቸው እንዲመለሱ ስንሰራ ነበር። የኦነግ አመራር በኦሮሚያ ሲንቀሳቀስ በነበረበት ጊዜ አንድም ጊዜ የድርጅት ስም ሳይጠራ ትላንትና በተፈጸመው ድርጊት ለመበቀል እንዳይነሳሳ ህዝቡ ተቻችሎ እንዴት ይህን ለውጥ ወደፊት ማራመድ እንዳለብን እንዲያስብ ስንመክር ስናነሳሳ ነው። ያ ሁሉ ሲሆን እንግዲህ በመንግስት በኩል የተደረገ ምንም ነገር የለም ለማለት አይደለም። አንዳንድ አካባቢዎች ተግባብተን የሰራንባቸው ቦታዎች አሉ የማንክደው ጉዳይ ነው። አንዳንድ አካባቢ ግን ለውጡን የማይፈልጉ ኃይላት ሆን ብለው ትንኮሳዎችን ሲያካሂዱ ነበር። አሁን ፖሊስ ከገደለ ወንጀሎች ተሰሩ በሚባሉበት አካባቢ ችግሮች ሲፈጠሩ ስንዋይ ለዛ መፍትሔ እየሰጠን ነበር። የሆነ ሰራዊት ከተወሰነለት አካባቢ ውጭ እንዳይንቀሳቀስ ይደረግ ተብሎ ከዛ አካባቢ ውጭ እንዳይንቀሳቀስ ይደረግ ነበር። ከዛ ውጭ ይሄ መንገድ መዝጋት ምናምን የሚባሉት ሁሉ ህዝብ ነው ያደረገው። ያንን ድርጊት ህዝብ ግድያ በተለይ በምዕራቡ በኩል በነሻንጉል ጉሙዝ ሰፊ ዘመቻ ነበር። ግድያ ይቁም፣ መፈናቀል ይቁም ብሎ ተቃውሞ ሲያሰማ ነበር። ይሄ በህዝብ በኩል የተወሰደ ወደ ሆነግ ማምጣት ተገቢ አይደለም ነው። ስለዚህ በአጠቃላይ አሁን ስላለፈው ለመወነጃጀል አይደለም፣ አቶ ቶሌራ ወደፊት ለመሄድ እኮ አሁን በመግለጫ ድርጅቱ እንደ ጠየቀው ሶስተኛ አካል ቁጭ ብሎ እናንተን ሁለታችሁን ለማወያየትም እኮ ነገሮች ግልጽ መሆን አለባቸው። በአንድ በኩል አሁን በምስራቅ ኦሮሚያ በፊትም እኛ አልወጣንም እንንቀሳቀስ ነበር የሚል ነገር ካለ፣ በሌላ በኩል ደግሞ መዋቅሩን እኛ አይደለንም ያፈረስ ነው ቀደም ብሎ ማን አፈረሰው እንዳሉት ግልጽ አይደለም። ሰዎችን የሚገሉ መዋቅሮችን የሚያፈራርሱ በምስራቅ ኦሮሚያ በደቡብ በኩል ያለውን ማን እንደዚህ ህዝብ ላይ ጉዳት እንደሚያደርስ በግልጽ እርስዎም አላስቀመጡም። ይቅርታ በዛ በኩል የሱባሌ ልዩ ሀይል ጦርነት ሲያካሄድ አልነበረም እንዴ? በድንበር አካባቢ የነበሩ ትምህርት ቤቶች ዝግ እንደሆኑ በራሳቸው ሬዲዮ ሲዘገብ አልነበረም እንዴ? ስለዚህ ያዘዋል የእናንተ ሰራዊት አይደለም። አሁን አቶ ታዬ ደንዳአ የገለጹት ትክክል አይደለም። የእኛ አይደለም ነው ትክክል አይደለም። እኛ እንዳሁም በአንጻሩ አሁን በምዕራብ በኩል ነው አደል፣ ችግር ጎልቶ የታየው ችግር በዛ በኩል ነው የሚባለው አይደል እዛ በኩል ራሱ የኦነግ አመራር ሄደው ከአመራሮቻቸው ጋር ከወረዳ አስተዳዳሪዎች ይሁኑ ከንቲባዎች ይሁኑ ጋር በመልካም አቀባበል አድርገውላቸው እርስ በራሳቸው ተወያይተው እንዴት መረጋጋትና ሰላም እንደሚወርድ ለህዝቡ ገለጣ ሲያደርጉ ነበር። ሁለቱም የኦነግ አመራር አባላትም የእነሱም የተመደቡ የመንግስት ሰራተኞችና ካድሬዎች እና ይህ ችግር ተደጋግሞ እንዲነሳ የተደረገበት ምክንያት በመደናቀፉ ነው። የተደናቀፈው ደግሞ አላስፈላጊ የሆኑ እርምጃዎች በመወሰዳቸው አንድ ሁለት ደግሞ አላስፈላጊ የሆኑ የፕሮፓጋንዳ ዘመቻዎች መካሄዳቸው ነው እንጂ የኦሮሞ ነጻነት ግንባር የገባው ስምምነት ለመጣስ ብሎ ያደረገው ሁኔታ ወልም ብዙጌታ አይደለም። እሺ፣ ወደ ማጠቃለያው እየሄድን ነው። አቶ ቶሌራ አዳባ አባ ቶርቤ ወይም ባለሳምንት እያለ የመንግስት ሰራተኞችን በመግደል ስለሚከሰሰው ሀይል ምን የሚያውቁት ነገር አለ? ድርጅቶ ምን ያውቃል? የኦሮሞ ነጻነት ግንባር እንግዲህ በራሱ ያደራጀው ሰራዊት አለ። የኦሮሞ ነጻነት ሰራዊት ይባላል። ከዛ ውጪ ሌላ ሀይል አደራጅቶ የዚህ አይነት ድርጊቶችን የሚፈጽሙበት ምክንያት የለም፣ አላደረገም፣ አያደርገውም ወደፊት እንዲህ ። እሺ አቶ ታዬ ደንዳአ እዚህ ላይ እርሱ አስተያየት አለዎት? እሱ ላይም አስተያየት አለኝ፣ ግን ቀደም ሲል አቶ ቶሌራ ባነሳቸው ጉዳዮች ላይ አንዳንድ ሳየት ተመሰት ይፈልጋለሁ። እሺ አንደኛው መዋቅር ከመፍረስ ጋር ተያይዞ መዋቅር የመንግስት መዋቅር የፈረሰው ቀደም ሲል ነው በህዝብ አመፅ ነው የሚል ነው ያነሱት። ይሄ በጣም ከእውነት የራቀ ነው። ምክንያቱም የህዝብ አመፅ የነበረው በአጠቃላይ ኦሮሚያ ነው እናንተም እንደምታውቁት ግን የመንግስት መዋቅር የፈረሰው ቸው አካባቢዎች ወለጋና ምስራቅ ጉጂ፣ ምዕራብ ጉጂ አካባቢ ብቻ ነው። ይሄ በራሱ የሚያሳየው ምንድን ነው ማን እያፈረሰ እንደሆነ ማን ከሚሊሻ ትጥቅ እየፈታ እንደሆነ፣ ማን ፖሊሶችን እየገደለ እንደሆነ በግልጽ የሚታወቅ ነው ማለት ነው። በዚህ ላይ እየተወሻሸን ለችግር መፍትሄ መስጠት ስለማይቻል ይቺን እውነት ህዝብን ማወቅ አለብን። ቀደም ሲል የፈረሰ መዋቅር የለም ማለት ነው። በሌላ በኩል መንገድ የተዘጋው ምን የተደረገው በህዝብ ነው። በተለይ ከቤኒሻንጉል ጋር ተያይዞ እዚህ አካባቢ የተፈጸሙ ወንጀሎች አሉ። መጀመሪያ ላይ መስከረም አንድ ለሽምግልና ለእርቅ ከማሺ ዞን ወደ ወለጋ የመጡ የዞኑ አስተዳዳሪዎች ነበሩ። እነዚያን አምስት ሰዎች ሆን ብለው የዚህ ድርጅት ታጣቂዎች ከገደሉ በኋላ ነው ህዝባችንም እንዲፈናቀል የተደረገው። ከዛም በኋላ ደግሞ በድንበር አካባቢም ችግር ሲነሳ ክልሉ የፖሊስ ኃይል ወደ አካባቢው ተንቀሳቅሶ ጥበቃ እንዳያደርግ፣ ህዝቡን እንዳይታደግ በመሀል ላይ መንገድ እንዲዘጋ በማድረግ በመቀስቀስ በተለይ ደግሞ ሆን ተብለው ምንም ለውጥ የለም የሚል ኢሜጅ ለማምጣት ሆን ተብሎ ሲሰራ የነበረ ነው። መካሰስ ጥሩ አይደለም እያልን ወደፊት መፍትሄ መፈለግ አለብን እያልን፣ ግን ሌላ ያልተገባ እኛ እንደውም እነዚህ ሁሉ ያላነሳ ነው በሰላም ሂደቱ በውይይት ሂደቱ ችግር እንዳያጋጥም ብለን ሰላሳ ሰው ሰላሳ አመራር ሲገደል ምንም ያላል። ይሄ ሁሉ እየታወቀ በዚህ አካባቢ የማይባል የማይደረግ ነገር የማይባል ነገር ማለት ጥሩ አይደለም። በሌላ በኩል ይሄ አባት ወር የሚባለው ራሱ የድርጅቱ አካል ነው። የነሱ ትልልቅ አመራሮች ይሄ ድርጅት እርምጃ ሲወስድ በፌስቡክ በተለያየ መንገድ ኢቭን የራሳቸው ሬዲዮ አለ። የኦሮሞ ነጻነት ሰራዊት ድምፅ የሚል አላቸው። ያ ራሱ የአባ ቶርቤ ቡድን ድርጊት ግድያ ሲያሞካሽ የነበረ ነው፣ ከረጅም ጊዜ በፊት ጀምሮ ነው። ዛሬ ይሄን መካድ የሚያዋጣም አይደለም። እውነታውን ተቀብለን ይሄ ድርጅት ለሰላም ለሰላማዊ ትግሉ ቁርጠኛ ነው ወይስ አይደለም? ጥያቄው እዚህ ጋር ነው። ሶስተኛ ወገን በተገኘበት ተነጋግረን መፍትሄ ምናምን ምንድን ነው መሆን ያለበት? ከዚህ በፊት ተስማምተናል። ይሄ ድርጅት በሰላማዊ ትግል ለመሳተፍ ነው የመጣው። ያንን የሚይዝ ከሆነ በዛ መምጣት ነው። እዛ ታች ያለው አመራር ማሮ የሚባለው በተለይ እነዚህ ሽማግሌዎች የሚያራምዱት አቋም ሰላም ሰላም እያሉ ነው። ይሄ ግን ለእኛ አያዋጣም። ህዝብ ራሱ ነጻ ወጥቻ አለው ብሎ የሚል ከሆነ እኔ ዝንጀሮ እንጨት ምናምን ነጻ እንዲወጣ አታገላለሁ እንጂ ትጥቄን አልፈታም ምናምን የሚል ነው የዛ አካባቢ ሰራዊት መሪ። በዚህ ደረጃ ከላይ እስከታች ያለው የድርጅቱ መዋቅር አንዱ ሌላውን እያዳመጠ አለመሆኑን የሚያሳይ ነው። አሁንም ቢሆን የሚያዋጣን የሚያዋጣን ሰላም ነው። ሰላም እንፈልጋለን። ህዝባችን ለረጅም ጊዜ ተጎድቷል። እንደገና ጉዳት ላይ ጉዳት መጨመር አያስፈልግም። በሰላም ይፈታ ከተባለ በሰላም ለመፍታት እውነታውን ተቀብሎ ወደፊት መሄድ ነው የሚያስፈልገው እንጂ አሁንም የሌለ ነገር እያጣቀሱ የሚያዋጣ አይደለም ለማለት ነው። አመሰግናለሁ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ፣ እንግዲህ ሰላም ነው የሚያዋጣው እያሉ ነው። የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ እሳቸው ላነሷቸው መልስ መስጠት አለብኝ ለሚሉ መልስ ይስጡና ሊሸመግላችሁ የምትፈልጉትን ሰው ማን እንዲሸመግል እንደሚፈልጉ እስቲ በመጥቀስ መልሶን ይስጡን በመጀመሪያ ደረጃ የኦነግ አመራር እና የኦሮሞ ነጻነት እንደ ሁለት አካል ወይም ደግሞ አንዱ ለአንዱ እንደማይታዘዝ አድርጎ ማቅረቡ ትክክል አይደለም። በአቶታዊ የሚያጣቅሰው ማስረጃ በየፌስቡክ ላይ የሚበተለው እንትን ነው። ያ ደግሞ ምን ያህል አስተማማኝ እንደሆነ እርግጠኛ አይደለውም። በዛ ላይ ደግሞ የጠቀሰው በዛ በኩል ያለው የሰራዊት አዛዥ የዚህ አይነት ጥያቄ በሚዲያ ቀርቦለት የሰጠው መልስ አለ። በዛ ልለፈው። አሁንም የመዋቅሩ ጉዳይ እንዲያው ለመ- ወንጀል ካልሆነ በስተቀር በሶስት አራት አመት በፊት ጀምሮ በተካሄደው የህዝብ አመፅ በህዝቦች ላይ በደል የሚፈጽሙ ሰዎች ባደረባቸው ፍራት ለቀው ወጡ። መውጣታቸው ህዝብ የሚያውቀው ጉዳይ ነው። አሁንም ያልተሟሉ ቦታዎች እንዳሉ ግልጽ ነው። ሌላው ካምፕ ተከፈተ ምናምን የሚባለው በየቦታው ሰራዊቶች ነበሩ ያድኑ ነው መልሶ የተናገሩት የተከፈተ ኳል ያለ አይመስለኝም። ዞሮ ዞሮ ግን አሁን ከመንግስት ጋር ስንደራደር ከመደራደራችን በፊት ሶስተኛ አካል ባለበት መሆን አለበት ብለን አቋም ይዘን ነበር። በኋላ ግን የመንግስት ልዑክ የኦሮሞ ነጻነት ግንባርን አመራር ሊያነጋግር በመጣበት ጊዜ የተደረሰበት ስምምነት እና የውይይቱ መንፈስ ራሱ በወንድማማችነት ላይ የተመሰረተ አብረው እንደነበሩ ሰዎች አብረው ሲታገሉ እንደነበሩ ሰዎች አይነት መንፈስ የነበረው ስለሆነ እንደዚህ ቀርበን መወያየት ከቻል ችግሮቻችንን ለመቅረፍ የማንችልበት ምክንያት የለም በሚል ሶስተኛ አካል የሚለውን ተውለው ማለት ነው። አሁን ወደዚያ አይመለሰም። ምንድን ነው?

ቢሆንም ግን እነሱ ራሳቸው ቢሆኑ ሌላው ሁለቱ በተስማሙበት ሰላማዊ የሆነ ትግል እንዲቀጥል በሀገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን ቅሳሴኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። አሁኑ የኦሮሞ ነፃነት ግንባር አቋም ለሁላችን እንዲሆን ለአገሪቷም ቢሆን ለህዝቡም ቢሆን ከድርጅትና ከቡድንስስም በበለጠ ለሀገር እና ለህዝብ የምናስብ ከሆነ ምንም የሚያጋጨን የማያስማማን ምክንያት የለም። አሁንም ለሰላም ቅድሚያ አመሰግናለሁ። አቶ ታየ ደንደአ፣ የማጠቃለያ ሀሳብ የኦሮሞ ነጻነት ግንባር እንደገና እንነጋገር ነው የሚለው ብትነጋገሩ፣ ምንድን ነው እንደ ቅድመ ሀሳብ አድርጋችሁ የምታቀርቡት ምን መሆን አለበት? አንደኛ ከዚህ በፊትም ለአስራ ስድስት ጊዜ ነው ከከፍተኛ አመራር ጋር ሽምግልና የተቀመጠ ነው። ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድን ነው? የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። ከላይ እስከታች መዋቅሩ ይደማመጣል። ሁሉም ነገር በላይኛው አመራር ትዕዛዝ ነው እየተሰራ ያለው የሚሉ ከሆነ አቶ ቶሌራ፣ ትምህርት ቤቶች እንዲዘጉ ተደርገው የአስራ አራት የአስራ ሁለት የአስራ ሶስት ዓመት ህፃናት ለውችብርና ተመልምሎ ስልጠና የሚገቡበት ለእናቶች የተመደበ አምቡላንስ ተዘርፈው ለሌላ ለነሱ ወታደራዊ አገልግሎት የሚውልበት መንገዶች የሚዘጉበት ህዝብና በዚያውም ደግሞ የመንግስት ሰራተኞች የሚገደሉበት ይሄ ሁሉ በእኛ ትዕዛዝ ነው የተሰራው፣ የሚሉ ከሆነ ይሄ ጥሩ ነው። ምን ችግር የለም፣ ጥሩ መረጃ ነው። በዚህ ላይ ግን ከዚህ በኋላ ወደፊት ለመሄድ የሚያስፈልገው ነገር አንድና አንድ ብቻ ነው። ገና ተነጋግረን የምናመጣው የምናስቀምጠው የመግባቢያ ሰነድ አይኖርም። የተስማማንበትን ስምምነት ወደ ስራ መተግበር ነው። ከዛ ባሻገር ደግሞ ሕግን እና ሕግን ብቻ መሰረት አድርጎ ሁሉም መንቀሳቀስ መንግስት ቢሆን እነሱም ቢሆን ሕግ ከሁሉም በላይ መሆኑን ማንም ማወቅ ይኖርበታል። ሕግ የሚጥስ አካል ያው ተጠያቂ ይሆናል። የሰላም ቅድሚያ እንሰጣለን። አሁንም ግን ተነጋግረን ወዴት እንደሚሄድ ምን ላይ እንደምንነጋገርም እኔ አሁን አሁን እኔ እና እሳቸው ስናወራ የተስማማንባቸው አንድ ሁለት ነጥብ ብቻ ነው። ከዛ ባሻገር እሳቸውን እኛን እኛን ይከሳሉ በዛ ደረጃ። ይሄ ደግሞ ግልጽ በሆነ ህብረተሰቡን በሚያውቀው ሁኔታ ላይ ስለሆነ ዞሮ ዞሮ አሁን ባለው ሁኔታ ማንኛውንም አማራጭ ያው ከሰላም የሚበልጥ ነገር የለም። በንግግሩም እኛ ዝግጁ ነን። ግን ዞሮ ዞሮ ችግሩ ዛጋ መሆኑን ህብረተሰቡ እንዲያውቅ ነው። አመሰግናለሁ። አቶ ታዬ ያጠቃሉልኝ። አቶ ቶሌራ፣ በእርግጥም ድርጅቶ በሰላም አምኖ በሰላም ብቻ ለመንቀሳቀስ ማሰቡን አስረግጦ ቢነግሩን እና የማጠቃለያ ቢሆን ደስ ይለኛል። እሺ አመሰግናለሁ። ወደ አዳዲስ ክሶችን እየጨማመረ ስለመጣ ለዛ ሁሉ መልስ መስጠት ያዳግታል። ዋነኛው ነገር ግን ማንኛውም ዲሞክራሲን ፍትሕን ነጻነትን የሚፈልግ አካል ያለው ሁኔታ በተጨባጭ በኦሮሚያ ውስጥ ያለው ሁኔታ መገንዘብ ይችላል። እኛ ለህዝቡን እንታገላለን እያል የምንዘርፈውና የምንገድለው ከሆነ አላማችን እንስጠናል ማለት ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ የተለመደ ባህል ምንድን ነው? አንደኛው አንደኛውን ጠልፎ የማለፍ ሁኔታ ነው። ከዛ እስካልተላቀቅን ድረስ አስቸጋሪ ይሆናሉ ሁኔታዎች። በዚህም በተጨማሪ ለማሳወቅ ወይም ደግሞ ሕዝብ እንዲገነዘበው የሚፈልገው ሁለተኛው ነገር የኦሮሞ ነጻነት ግንባር መጀመሪያውን ቢሆን ትጥቅ እንዲያነሳ ያስገደደው መንግስት ነው እንጂ ምርጫ አድርጎት አይደለም። በግዴታ ምርጫ ነው። ሁኔታዎች አመቺ ናቸው ብሎ ስላመነበት ደግሞ ወደ ሀገር ቤት ተመልሶ ከሕዝብ ጋር ለመታገል ለሕዝብ ትግሉን ለመቀጠል ተስማምቶ ገብቷል። ወደ ኋላ የሚመለስበት ምክንያት የለም። የኦሮሞ ነጻነት ግንባር አመራርን ከሌሎች በተለየ መልኩ የራሴን ሰራዊት ኖሮኝ ትግሌን እቀጥላለሁ ብሎ የሚፋለም አይሆንም ማለት ነው። ይህ መሰረታዊ ሀሳብ እስካለ ድረስ ምንም የማያስማሙን ሁኔታዎች ስለሌሉ ከአሁን በፊትም እንደም ስናደርግ እንደነበረው እየተወያየን መፍትሄ እየሰጠን ስሜት እንደነበረው ሁሉ አሁንም ለሰላም ቅድሚያ ሰጠን፣ በየአካባቢው የሚከሰቱትን ግጭቶች በመከላከል ሰራዊት የተወሰደው እርምጃ ይቆም ነው። የኛ ጥያቄ ይሄ፣ ከቆመ የገባ ነው። ስምምነት የማይተገበርበት ምንም ምክንያት የለም ነው። በውይይታችን ስለተሳተፋችሁ አመሰግናለሁ። አቶ ታዬ ደንዳአ፣ የኦሮሞ ዴሞክራሲያዊ ፓርቲ ቃል አቀባይ፣ እንዲሁም አቶ ቶሌራ አደባ፣ የኦነግ የኦሮሞ ነጻነት ግንባር ቃል አቀባይ፣ ስለ ጊዜያችሁ በጣም አመሰግናለሁ። እሱ ለተሰጠን ዕድል እኔም አመሰግናለሁ። እኔም አመሰግናለሁ።